ኢትዮጵያ ውስጥ በትግራይ ክልል የነበረውን ግጭት ተከትሎ ለችግር የተዳረጉ ህጻናትና ሴቶችን ጨምሮ በርካታ የህብረተሰብ ክፍሎች አፋጣኝ ሰብአዊ ድጋፍን የሚፈልጉ ሆነዋል። ይህንን ፍላጎታቸውን ለማሟላት ጥረት እያደረጉ ከሚገኙ የረዴት ድርጅቶች አንዱ የህፃናት አድን ድርጅት ወይንም ሴቭ ዘ ችልድረን ነው። ድርጅቱ በተለይ በአክሱም ከተማና ዙሪያ ለሚገኙ በሺዎች የሚቆጠሩ ህጻናትና እናቶች ለዕለት ፍጆታ የሚውሉ ድጋፎችን እያዳረሰ መሆኑ ተሰምተዋል። ሆኖም የሚሰጠው ድጋፍና ድጋፍን የሚፈልጉ ሰዎች ቁጥር ባለመመጣ ጠኑ ተጨማሪ ርብርብ ሊደረግ እንደሚገባ የድርጅቱ ቃል አቀባይ ህይወት ምሻው ለአሜሪካ ድምፅ ተናግረዋል። እሳቸው አስቀድመው ህጻናትና እናቶች እየገጠሟቸው ያሉ ችግሮችን እንዲህ አነሳስተዋል። ትግራይ ክልል በቅርቡ ተፈጥሮ በነበረው ግጭት ከተፈናቀሉ ወገኖች እንደምናገኘው መረጃ ከሆነ ከዚህም በፊት በአብዛኛው የኢትዮጵያ ክፍል መፈናቀሎች በተለይ ከግጭት ጋር በተገናኘ በሚከሰቱ የመፈናቀል ሂደቶች ውስጥ የሚከሰቱ ተመሳሳይ ችግሮች ናቸው ማለት ይቻላል። የመጀመሪያውና ዋነኛው አንገብጋቢ ችግር ምግብና መጠለያ እንዲሁም ደግሞ ለየለት የሚያስፈልግ እንደ ውሀ አቅርቦት ከፍተኛ ችግር እንዳለ ተረድተናል። ከህጻናት ጋር በተገናኘ ደግሞ በርካታ ህጻናት ሊመለከቷቸው የማይገቡና የስነልቦና ጫና የሚያሳድሩ ነገሮችን በመመልከታቸው ጭንቀትና የስነልቦና ችግር ውስጥ የገቡ ህጻናት እንዳሉም ተረድተናል። ከዛ በተጨማሪ እንግዲህ ኮሮናን ተከትሎ ትምህርት ቤቶች ተዘግተው ነበር፣ ኢትዮጵያ ውስጥ እንደሚታወቀው። ከዛ በኋላ በሌሎች አካባቢዎች ትምህርት ቤት ሲከፈት፣ ትግራይ ውስጥ አሁንም ድረስ ከትምህርት እንደተቋረጠ ነው እና ወደ ትምህርት ገበታ ያለመመለስ፣ ከቤተሰብ የመለየት፣ ከአሳዳጊና ከወላጅ ጋር ተለያይቶ ያሉ ህጻናትም እንዳሉ ተረድተናል። እዛ ጋር በተያያዘ እንግዲህ ያሉበትም ሁኔታ አመቺ ባለመሆኑ ለጥቃት የመጋለጥ እድላቸውም እንደጨመረ፣ እናቶችን በተመለከተ ደግሞ ያው የምግብ እጥረትም የመጠለያ ስላለ በተለይ በቅርቡ የወለዱ መጫት እናቶችን ስናናገር ጡት ማጥባት እንኳን በቂ ምግብ አለማግኘታቸው ህጻናትን ወይም ደግሞ ልጆቻቸውን በአግባቡ መመገብ እና ጡት ማጥባት እንዳልቻሉም ተረድተናል። ከዛ ጋር በተያያዘ እንግዲህ የሕክምና አገልግሎትም እጥረት አለ። በዚህ በዚህ የተነሳ ዘርፈ ብዙ ችግሮች እንዳጋጠማቸው ነው የተረዳ ነው። እንግዲህ የህጻናት አድን ድርጅት በአሁኑ ሰዓት በማዕከላዊ ትግራይ የሰብአዊ ድጋፍ ለሚሹ ሰዎች አገልግሎት እየሰጠ መሆኑን ሰምተናል። ምን አይነት ድጋፍ ነው በመስጠት ላይ የምትገኙት? እስካሁንስ ለምን ያክል ሰዎች ማዳረስ ችላችኋል? ትኩረን እየሰራን ያለ ነው ከመንግስት ባገኝ ቀረት በአክሱም ከተማ ላይ ነው። አክሱም ላይ እንግዲህ በያዝ ነው የካቲት ወር መባቻ ጀምሮ አስፈላጊ ድጋፍ ማቅረብ ተጀመርን ቀናት ተቆጥረዋል። በዚህም ድጋፋችን የሚያካትተው መሰረታዊ የምግብ ድጋፍ አድርገናል። ዱቄት፣ ዘይት፣ በየቀኑ የሚመገቧቸው አይነት እንደ ሩዝ እና በአጠቃላይ የቤተሰቡን የምግብ ፍላጎት የሚያሟላ የምግብ አገልግሎት ሰተናል። ከዛ በተጨማሪ ደግሞ በየዕለት ህይወታቸው የሚያስፈልጋቸው እንደ ብርድ ልብስ አሁን የሌላቸው ነገር ግን አስፈላጊ የሆኑ ቁሳቁሶችንም ከመጠለያ ጋር የተገናኙ ለሴቶችና ለህፃናት ደግሞ ወደ ልጃገረዶች ደግሞ የንጽህና መጠበቂያና ከዛ ጋር የተገናኙ ድጋፎችን አድርገናል። በቁጥር ካሁን አክሱም አራት ሺ ሶስት መቶ ስልሳ ስምንት ሰዎች ጋር ደርሰናል። ይሄ እንግዲህ በየወሩ የሚደረግ እርዳታ ነው ማለት ነው። ቀደም ካለው ማብራሪያሽ እንደተረዳሁት በዚያ ያለው ሰብአዊ ችግር ገዘፍ ያለ ነው። የብዙሀንን ሕይወት ለመታደግ መደረግ አለባቸው ብላቸው የምትመክሯቸው ተጨማሪ ጉዳዮች ምንድን ናቸው? እንግዲህ ይሄ ተመልሶ ከመጀመሪያው ጥያቄ ጋር ያያዝ ይመስለኛል። ችግሮቹን ቅድም በዝርዝር ለማስቀመጥ ሞክሬያለሁ። አንገብጋቢው ነገር ያው የሰው ልጅ መጀመሪያ የሚያስፈልገው የምግብ እና ለጊዜው የሚጠለልበት አመቺ ከጥቃት የሚጠበቁበት በተለይ ህጻናት አካባቢን መፍጠርና ቁሳቁሶችንና ለየለት ህይወት የሚያስፈልጉ አገልግሎቶችና ቁሳቁሶችን ማቅረብ ነው። ምንም እንኳን ከቅርብ ጊዜ ወዲህ መንግስት ወደ ትግራይ ክልል እርዳታ እንዲገባ እየሰራ ቢሆንም የእርዳታ ፈላጊው ቁጥርና አሁን እየገባ ያለው እርዳታ ፈጽሞ የሚመጣጠን ባለመሆኑ ጥሪያችንን ያቀረብ ነው በመንግስት በኩል ተጨማሪ እርዳታ በአፋጣኝና በተቀናጀና በተሳለ መልኩ እንዲገባ በማድረግ ህጻናትን ለመታደግ እንድንችል ነው የምንጠይቀው። እንደተናገር ነው እንግዲህ አሁን በመንግስት ፈቃድ እየሰራ እንገኛለን። ተጨማሪ ድርጅቶችም እኛም ደግሞ አሁን ካለንበት ቦታ ሰፋ ያሉ ቦታዎችን ባካለለ ሁኔታ አገልግሎት እንድንሰጥ በተለይ የምግብ፣ መጠለያ፣ የውሃ አቅርቦት ላይ አተኩረን እንድንሰራ እና ያንንም አሻሽሎ ለማፋጠን መንግስት ድጋፍ እንዲያቀርብልን እንጠይቃለን። ያ ነው በጣም አስፈላጊ የሚሆነ ምክንያቱም ደግሜ መግለጽ የምፈልገው ነገር አሁንም በደረስንባቸው ቦታዎች የተመለከትነው ነገር እኛ ልንሰጥ ያሰብነው የእርዳታ መጠንና የእርዳታው ፈላጊው ህዝብ መጠን እጅግ በጣም ይራራቃል እና ይህ ይሄ ማለት ደግሞ በቂ እርዳታ እየቀረበ እንዳልሆነ የሚያመላክት ስለሆነ እዚህ ላይ የዋሊ ደርስ ሳይባል መሰራት አለበት ብለን ጥያቄያችንና ጥሪያችንን እናቀርባለን። ቀደም ባሉት ወራት የኢትዮጵያ መንግስት የረዴ ድርጅቱ ወደ ተለያዩ የትግራይ ክልል ስፍራዎች ገብተው እንዳይንቀሳቀሱ ከልክሏል በሚል ወቀሳ ሲሰማበት ነበረ። እናንተ አገልግሎታችሁን ለመስጠት በምትንቀሳቀሱባቸው ጊዜያት የገጠሟችሁ ችግሮች አሉ ወይ? የአካባቢው ጊዜያዊ አስተዳደርስ በበጎ ተቀብሏችኋል? ጥበቃም ሆነ ከተለያዩ ጉዳዮች ጋር በተያያዘ የህጻናት አድን ድርጅት እንግዲህ እንደ ማንኛውም ኢትዮጵያ ውስጥ እንደሚሰራ ግብረሰናይ ድርጅት ከመንግስት ጋር በመተባበር እርዳታውን ለማቅረብ ለረጅም ጊዜ መንግስት ባስቀመጣቸው ቅድመ ሁኔታዎች መሰረት ሲሰራ ቆይቷል። በዛም መሰረት ነው አሁን ትግራይ ውስጥ ገብተን በተለይ መቅሌና አክሱም ላይ በጠቀስኳቸው ቦታዎች ላይ ለመስራት ፈቃዱን አስፈላጊውን ፈቃድ ያገኘ ነው። ፈቃዱ መገኘቱ መልካም ነገር ነው። ቅድም እንዳልኩት መጨመር ይኖርበታል። በርከት ያሉ ስፍራዎች መሄድ እንድንችል እንዲፈቀድልን እንፈልጋለን። ከዛ በተጨማሪ ግን መጥቀስ የምንፈልገው ነገር ምናልባት እርዳታ ለእርዳታ የሚያስፈልጉ ቁሳቁሶች እና አገልግሎቶች እየገቡ ቢሆንም አሁንም ድረስ ያንን እርዳታ ሲከናወን የሚቆጣጠሩ እንዲሁም ደግሞ ተጨማሪ እርዳታ እንዲገባ ለማስቻል የሚያስፈልገው የሰው ኃይል በምንፈልገው ፍጥነትና መጠን ፈቃድ እያገኘ እየገባልን አይደለም። ስለዚህ ይህንንም ከመንግስት ጋር ሆነን ለመፍታት እየጣርን ነው እና እየገጠመን ያለው አንደኛው ተግዳሮት በቂ የሆነ የሰው ኃይል በምንፈልገው ፍጥነትና ብዛት ማስገባት አለመቻላችን ነው። ቀደም ብለን እንዳደረግ ነው አሁንም ከመንግስት ጋር ይህንን ችግር ፈተን ተጨማሪ እርዳታ እጅግ ለሚያስፈልጋቸው ወገኖቻችን ለማድረስ እየሞከርን ነው። እጅግ በጣም አመሰግናለሁ። ህይወት ምሻው፣ የህፃናት አድን ድርጅት ወይም ሴቭ ዘ ቺልድረን የኢትዮጵያ ኮሚኒኬሽን ኃላፊና ቃል አቀባይ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልሽ። አመሰግናለሁ። መልካም ምሽት